ななななななななな。 የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጠቅላይ ፍርድ ቤቱ ካየ በኋላ ትክክል መሆኑን የእጩነት መብታቸው ከዚህም በፊት እንደወሰኑት በህገ መንግስቱም በፓርቲዎች ምዝገባ አዋጅም በምርጫ ህጉም በሰማያዊ ፓርቲም መተዳደሪያ ደንብ መሰረት እነዚህን ሰዎች ከእጩነት የሚከለክል ምንም በቂ ምክንያት ስለሌለ ወደ እጩነታቸው እንዲመለሱ ብሎ ወስኗል። ነገር ግን ይህንን ውሳኔ አሁንም ቢሆን ምርጫ ቦርድ ለማስፈጸም ፈቃደኛ አይደለም። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ናቸው። በፓርቲያቸው እጩዎች ጉዳይ ዛሬ ያስቻለው የሰበር ችሎት ስለሰጠው ብይን ከሰጡት አስተያየት የተወሰደ ነው። በዕለቱ አቢይ ርዕስ ዝርዝሩን እንመለከታለን። ሳምንታዊ የሆኑት ባህልና ማህበረሰብ እንዲሁም ሳይንስ፣ የስልክ አስተያየቶቻችሁም ተካተዋል። አድማጮቻችን፣ ዛሬ ሐሙስ ሚያዝያ 1 2007 ዓ ም ነው። ተረኛ አስተናጋጆች ሄኖክ ሰማግዜርና አሉላ ከበደንን ከፕሮዲሰራችን ቴሌላይም ባክና ከስርጭት መሐንዲሳችን ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና። መልካም ምሽት። የኬንያው ፕሬዝዳንት ኡሁሩ ኬንያታ ስልጣን ከያዙ ሁለተኛ ዓመታቸውን ዛሬ አክብረዋል። በሀገሪቱ በተከታታይ እየደረሱ የሚገኙ የሽብር ጥቃቶችና ሙስና ላስተዳደራቸው ፈተና ሆኖባቸዋል። የአልሸባብ አማጽያን ከአንድ ሳምንት በፊት በጋሪሳ ዩኒቨርሲቲ ኮሌጅ ከ140 በላይ ሰዎችን እንደፈጁ ይታወቃል። ዘገባችን መሐመድ ዩሱፍ ከናይሮቢ የላከውን ዘገባ አዳነች ፍስሐዬ ታቀርበዋለች። ፕሬዚዳንት ኬንያታና ምክትላቸው ዊልያም ሩቶ ስልጣን ከያዙ ሁለተኛ ዓመት የሆናቸው ከአንድ መቶ አርባ በላይ የሚሆኑ ሰዎች ባለፈው ሳምንት በጋሪሳ ዩኒቨርሲቲ ኮሌጅ በአል ሸባብ አማጽያን በተገደሉበት ወቅት ነው። መንግሥት የሟቾቹን ማንነት ለመለየት እያጣራ ነው። ከ160 በላይ የሚሆኑ ተማሪዎች የገቡበት እንዳልታወቀ እየተገለጸ ነው። ፕሬዝዳንቱና ምክትላቸው ሦስተኛ ዓመት የሥራ ጊዜያቸውን በሚጀምሩበት በአሁኑ ወቅት የደህንነት ዋስትና የአለመኖር ጉዳይና ሚኒስትሮችም ጭምር የሚገኙባቸው ከፍተኛ የመንግሥት ባለሥልጣኖች በሙስና ተግባር የመታማት ጉዳይ እያነጋገረ ነው። ፕሬዝደንት ኬንያታ በሙስና ላይ ጠንካራ አቋም አላቸው። በሙስና ተግባር የሚታሙ የመንግስት ባለሥልጣኖችና ግለሰቦች ምርመራ በሚካሄድበት በአሁኑ ወቅት ከስራ ገለል እንዲሉ አሳስበዋል። እስካሁን ባለው ጊዜ አራት ሚኒስትሮች ገለል ብለዋል። ባራክ ሙላካ የተባሉ የፖለቲካ ተንታኝ በጋሪሳ ዩኒቨርሲቲ በተፈጸመው ጥቃት ምክንያት ሁለቱ መሪዎች ሁለተኛ ዓመታቸውን በደስታ ለማክበር ያዳግታቸዋል ይላሉ። በስልጣን ላይ የቆዩበት ጊዜ ሲከበር የደስታና ባከናወኑት ተግባር የሚኩራሩበት ጊዜ ነው መሆን ያለበት፣ በፈንጠዝያም ታከብረዋለህ። ይሁንና በሐዘኑ መሃል ይህንን ሁሉ ሊያደርጉ አይችሉም። የኬንያ መንግሥት ቃል አቀባይ ማኖ ኤሲፒሱ ግን ነቀፌታው አግባብ የጎደለው ነው ይላሉ። የአሸባሪዎች ጥቃትን በሚመለከት ኬንያውያን አመለካከታቸውን እንዲለውጡ ጥሪ አቅርበዋል። ሀገራችን ጦርነት ላይ ነው የምትገኘው። ይህንን ሐቅ ተቀብለን መኖር አለብን። በጦርነት ላይ በምትገኝበት ጊዜ በድሮ ሕጎች መገዛት አይቻልም። ጦርነት ላይ በምትሆንበት ጊዜ አመለካከታችንም ከበፊቱ መለወጥ አለበት። በሀገሪቱ ጥቃቶች እየተፈጸሙ ቢሆንም የኬንያ ባለሥልጣኖች የሀገሪቱን ዜጎች ከአልሸባብ ጥቃት ለማዳን የተቻለንን ሁሉ እያደረግን ነው ይላሉ። አልሸባብ በጋሪሳ ዩኒቨርሲቲ ለተፈጸመው ጥቃት ኃላፊነት መውሰዱ ይታወሳል። የኢራኑ መንፈሳዊ መሪ አያቶላ አሊ ሀሚኒ ምዕራባውያንና የተባበሩት መንግስታት ድርጅት በአገሪቱ ላይ የጣሏቸው እቀባዎች የኒውክሌር መርሃ ግብሩ የመጨረሻ ስምምነት ሲደረስ ፈጥነው መነሳት አለባቸው ሲሉ አሳሰቡ። በኢራን ቴሌቪዥን በተላለፈው በዚህ ንግግራቸው ከምዕራባውያኑ ጋር የተደረሰውን የመርህ ስምምነት የመጨረሻዊ ስምምነት ሰነድ መፈረምን አያረጋግጥም ሲሉ አስገንዝበዋል። አክለውም የቴሄራንን የኒውክሌር መርሃ ግብር ለማስቆም የዓለም አቀፍ ማዕቀቦችን በማንሳት የደረሰውን የመርስ ስምምነት ወይም ሰነድ አልደግፈውም አልቃወመም ብለዋል። ሀሚኔ ፍሬ ነገሩ ያለው የስምምነቱ መስፈርቱ ዝርዝር ላይ እንደሆነ ገልጠው በመጨረሻው የኢራናውያንን ክብርና ጥቅም የሚያስጠብቅ ስምምነት ላይ ለመድረስ ለግልግል ዝግጁ ነን ብለዋል። መንፈሳዊ መሪ በህዝብ ተመርጠው አገሪቱ የሚመሩት ፕሬዚዳንት ሐሰን ሩሃኒ በኢራን ላይ የተጣሉ ማዕቀቦች ካልተነሱ ምንም አይነት ተግባራዊ ስምምነት እንደማይኖር በዛሬው ዕለት የኢራን የኒውክሌር ቴክኖሎጂ ቀን ሲከበር ተናግረዋል። የምጣኔ ሀብት ማዕቀቦች በፍጥነት ካልተነሱ የምንፈርመው ስምምነት አይኖርም ነው ያሉት። የመር ስምምነቱ ኢራን በዓለም አቀፍ የኒውክሌር መርማሪዎች የሚከናወኑ የማረጋገጫ መስፈርቶችን ካሟላች የጣሉባት ማዕቀቦች እንዲነሱ ጥሪ ያቀርባል። የምጣኔ ሀብት ማዕቀቦቹ ኢራንን ከዓለም አቀፍ የገንዘብ ገበያና የነዳጅ ዘይት ምርት ገበያ ያገናኟታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ኢራን በየመን የሁቲ ተዋጊዎችን ማገዟ በእጅጉ እንዳሳሰባቸው ገልጸዋል። ኬሪ ይህንን የተናገሩት በትናንትና ዕለት ኢራን የጦር መርከቦቿን ወደ ኤደን ባሕረ ሰላጤ ካስጠጋች በኋላ ነው። በየመን የሳውዲ አረቢያ አየር ኃይል በኢራን የሚደገፉት የሁቲዎች ይዞታ ላይ የቦምብ ድብደባውን ሲያጠናክር የኢራን የባህር ኃይል መርከቦች ወደ ቀይ ባህር መጠጋታቸውን አንድ የኢራን መንግስት የዜና ምንጭ ረቡለት መዘገቡ ይታወሳል። የኢራን ፕሬስ ቴሌቪዥን ረቡለት ለት አንድ ከፍተኛ የኢራን ባለስልጣንን ጠቅሶ እንደዘገበው መርከቦች የኢራንን የንግድ መርከብ መስመሮች ለመጠበቅ በማሰብ የተከናወነ ነው ብለዋል። ግብጽም በየመን አቅራቢያ በሚገኙ የባህር ዳርቻዎች የባህር ኃይል መርከቦቿን ማሰማራቷ ይታወቃል። ሰሜን አፍጋኒስታን ውስጥ መትረየስ የታጠቁና የወታደር መለዮ የለበሱ የታሊባን አጥፍቶ ጠፊዎች ከአንድ ፍርድ ቤት ውስጥ ዘልቀው በመግባት ባደረሱት ጥቃት ቢያንስ አምስት ሰዎች ሲገደሉ፣ ሌሎች ሰላሳ ቆስለዋል በሰሜኗ ባልክ ግዛት መዲና ማዛሪ ሻሪፍ የአፍጋን ጸጥታ ኃይሎች ጥቃቱ የተፈጸመበትን ስፍራ ከበው ከታጣቂዎቹ ጋር ሲታኮሱ እንደነበርም ዘገባዎች ጠቁመዋል። አንዳንድ የአፍጋን መገናኛ ብዙኃን የሟቾቹን ቁጥር ወደ አስር ያደርሱታል። የአፍጋንስታን የሀገር ውስጥ ጉዳይ ሚኒስትር ከአምስቱ ታጣቂዎች ሶስቱ መገደላቸውን አመልክተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ሰሜን ኮሪያ በቅርቡ ያካሄደችው የተምዘግዛጊ ሚስሎች ሙከራ በኮሪያ ሰርጥ ያለውን የጸጥታ ሁኔታ አስጊነት ያሳያል ሲሉ የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር አስታወቁ። በደቡብ ኮሪያ የሥራ ጉብኝት በማድረግ ላይ የሚገኙት ካርተር በጃፓን ኮዮታ አየር ጣቢያ ላይ ለጋዜጠኞች በሰጡት ቃል፣ ሰሜን ኮሪያ የእርሳቸውን መምጣት አስመልክታ ያደረገችው የሚስል ሙከራ ጥቅስ እኔን እንደ እንግዳ ለመቀበል ሳይሆን አይቀርም ሲሉ አፌዘውበታል። ሰሜን ኮሪያ በአጭር ተምዘግዛጊ ሚስሎችን በምዕራባዊ ድንበሯ ስታካሄድ ደቡብ ኮሪያም በአጸፋው ተመሳሳይ የሚስል ሙከራ አካሂዳለች። ግሪክ ከዓለም አቀፍ የገንዘብ ድርጅት አይኤምኤፍ ከተበደረችው ገንዘብ የ495 ሚሊዮን ዶላር የግማሽ ቢሊዮን ዶላር ክፍያ መፈጸሟ ተገለጠ። የብድር ክፍያው በግሪክ የመፈጸሙ ነጋዴዎችና የዩሮ ዞን ምጣኔ ሀብት እፎይታ የሰጠ ነው ተብሏል። ከዚያ በተጨማሪ የምጣኔ ሀብት ማሻሻያ ድጎማ እንድታገኝና ግሪክ በአውሮፓ ህብረት አባልነት መቀጠሏንም ለማረጋገጥ ወሳኝ እርምጃ እንደሆነም ተገልጠዋል። የአውሮፓ ህብረት የፋይናንስ ሚኒስትሮች በቋፍ ላይ ያለውን የግሪክ ምጣኔ ሀብት ለመታደግ አገሪቱ ከዚህ በፊት የተበደረችውን ገንዘብ መክፈል ይገባታል ሲሉ ውሳኔ ማሳለፋቸው የሚታወስ ነው። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ከካሪቢያን ሀገሮች ጋር የዲፕሎማሲ ትስስርን ለማጠናከር በጃማይካ የሶስት ቀናት የስራ ጉብኝት በማካሄድ ላይ ናቸው። በስልጣን ላይ ያለ የዩናይትድ ስቴትስ ፕሬዝዳንት ከ1982 ዓ ም ወዲህ ጃማይካን ሲጎበኝ ኦባማ የመጀመሪያው ሆነዋል። በመጨረሻም ከሁለት ዓመታት በፊት በቦስተን ከተማ የማራቶን ውድድር በሚካሄድበት ወቅት ያፈነዳው ቦምብ ሶስት ሰዎች ለተገደሉበትና ሁለት መቶ ስልሳ አራት ሰዎች ለቆሰሉበት ወንጀል ትውልደ ቼቼንያዊው ተጠርጣሪ በትላንትና ሁለት ጥፋተኛ ከተባለ በኋላ የሞት ወይም የዕድሜ ልክ እስራት ቅጣት እንደሚጠብቀው ተገለጠ። ጆሀር ሳርናየቭ በወንጀሉ ጥፋተኛ እንደሆነ ፍርድ ቤቱ ያስተላለፈው ከሕዝብ የተወጣጣው የፍትህ ሰጪ ቡድን ወይም ጁሪ ለጥቂት ቀናት ረፍት ካደረገ በኋላ የቀጣት ውሳኔውን ይሰጣል ተብሎም ይጠበቃል። አድማጮች የሰዓቱ የዓለም ዜና ይኸው ነበር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። መስተናጋጆቻችሁ አሉላ ከበደና ሄኖክ ሰማእግዜር ነን። አሁን ለምሽቱ ከያዝናቸው ቅንብሮች አንዱን ለቅምሻ የመጀመሪያ ጥናቱን ዋክሰን ጎልድን ወይም ሰምና ወርቅን ባጠናበት ጊዜ በ ሺህ ዘጠኝ መቶ ሀምሳዎቹ ማለት ነው። መንዝ ሄዶ ሕዝቡ መሀል እየኖረ አምስት ዓመት በመንዝ ቁር ባና ለብሶ የሳማ ጎመን ከሕዝቡ ጋር አብሮ እየበላ የማህበራዊ ግንኙነታቸውንና አደረጃጀታቸውን አጥንቶ ያንን ትልቅ ጥናት ያቀረበልን ትልቅ ሰው ነው እና ኢቨን ከኢትዮጵያውያን ምሁራንም አብልጬ ነው ማየው በስራዎቹ ውጤትና በከፈለው መስዋዕትነት ሳየው። በቅርቡ ከዚህ ዓለም በሞት የተለዩት የኢትዮጵያ ወዳጅና የኢትዮጵያ ጉዳዮች አዋቂው አሜሪካዊው የማኅበረሰብ ጥናት ተመራማሪ ፕሮፌሰር ዶናልድ ሌቪን ማንነት ከተገለጸበት አስተያየት የተወሰደ ነው። በዛሬው የባህልና ማኅበረሰብ ዝግጅታችን የፕሮፌሰር ዶናልድ ሌቪንን ሕይወትና ሥራ በሁለተኛው አጋማሽ ዝግጅታችን እንመለከታለን። አድማጮች አሁን ወደ ዕለቱ አብይ ርዕስ በኢትዮጵያ ምርጫ ቦርድ የአማራ ክልል ቅርንጫፍ ጽህፈት ቤትና በክልሉ ጠቅላይ ፍርድ ቤት ውሳኔ በምርጫ 2007 እንዳይወዳደሩ እገዳ ተጥሎባቸው የነበሩ የሰማያዊ ፓርቲ ስድስት እጩዎች በክልሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ እግዱ ተነስቶላቸዋል። ፍርድ ቤቱ ውሳኔው ተግባራዊ እንዲሆን ትዛዝ ሰጥቷል። ትእዛዙ ግን እስከ ዛሬ ተግባራዊ እንዳልተደረገ የሰማያዊ ፓርቲ ሊቀመንበር ገልጸዋል። መለስካቸው አማሃ ዝርዝሩን ከአዲስ አበባ ልኳል። የአማራ ብሔራዊ ክልላዊ መንግሥት ጠቅላይ ፍርድ ቤት ሰበር ሰሚ ችሎት መጋቢት 18 ቀን 2007 ዓ ም በሰጠው ውሳኔ የክልሉ ጠቅላይ ፍርድ ቤት የካቲት 30 ቀን 2007 ዓ ም የሰጠው ፍርድና በየደረጃው ማለትም የምርጫ ቦርድ ቅርንጫፍ ጽህፈት ቤቶች በመጀመሪያ ደረጃና በይግባኝ ተመልክተው የሰጡትን ውሳኔ በአብላጫ ድምፅ ሽሮታል አመልካች ሰማያዊ ፓርቲ ለመራዊ ምርጫ ክልሉ ያቀረባቸው አቶ መኳንንት ጸጋዬ፣ አቶ እያዩ መጣና ቄስ ዘላለም ሞት ባይኖር የተባሉትንና በገርጨጭ ምርጫ ክልሉ አቶ ጋሻን ላቀ፣ አቶ ሀብታሙ ጥላሁንና አቶ ያለለት ዳኛቸው ለመወዳደር የሚከለክላቸው ምክንያት ስለሌለ ለእጩነት ብቁ ናቸው ሲል ወስኗል። ስለሆነም የመራዊና ገርጨጭ ምርጫ ክልልና የኢትዮጵያ ምርጫ ቦርድ የአማራ ቅርንጫፍ ጽሕፈት ቤት የሰጡት ውሳኔ ተሽሮ የአመልካች እጩዎች እንዲወዳደሩ የተወሰነ መሆኑን አውቆ እንዲያስፈጽም ሲል የአማራ ብሔራዊ ክልላዊ መንግሥት ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ትዕዛዝ ሰጥቷል። ቀደም ሲል ተመሳሳይ ውሳኔ በክልሉ ጠቅላይ ፍርድ ቤት ለሶስት የሰማያዊ ፓርቲ እጩዎች ተወስኖ ውሳኔው በተግባር ሳይውል ለረዥም ጊዜ እንደቆየ አሁን ግን ከምርጫ ቦርድ ለሶስቱም እጩዎች ቅጽ አራት የተሰኘ የመወዳደሪያ መታወቂያ እንደተሰጣቸው ያስታወሱት የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት የአሁኑን የሰበር ሰሚ ችሎትን ውሳኔ አብራርተውና አመስግነው ውሳኔው ግን አሁንም ተግባራዊ አልሆነም ይላሉ። መራዊና ገርጨጭ የሚባሉት አንድ ወረዳ ውስጡ ነው ግን ሁለት የምርጫ ጣቢያዎች ያሉት ወረዳ ነው። ይህንንም ጠቅላይ ፍርድ ቤቱ ካየ በኋላ ትክክል መሆኑን የእጩነት መብታቸው ከዚህም በፊት እንደወሰኑት በሕገ መንግስቱም በፓርቲዎች ምዝገባ አዋጅም በምርጫ ህጉም በሰማያዊ ፓርቲም መተዳደሪያ ደንብ መሰረት እነዚህን ሰዎች ከእጩነት የሚከለክል ምንም በቂ ምክንያት ስለሌለው ወደ እጩነታቸው እንዲመለሱ ብሎ ወስኗል። ነገር ግን ይህንን ውሳኔ አሁንም ቢሆን ምርጫ ቦርድ ለማስፈጸም ፈቃደኛ አይደለም። አቶ ይልቃል የችግሩ ስር መሰረት ያለው እዚሁ ብሔራዊ ምርጫ ቦርድ እንደሆነ ይጠቁሙና የፍርድ ቤት ውሳኔውን ለምን ተግባራዊ ለማድረግ ችግር እንደሚፈጠርም ያላቸውን ግምት ይናገራሉ። አዎ እንግዲህ መጀመሪያውንም ነገር ከዚህ የተጻፈውም ደብዳቤ ስህተት ነው የምዝገባ የማጣራት የመጣል የማንሳት አብዮታ የማቅረብም ለዛው በአካባቢው ላሉ የምርጫ አስፈጻሚዎች የተሰጠ ስልጣን። ነገር ግን ይሄ በኢህአዴግ አሰራር አቅጣጫ መስጠት የሚሉት ነገር አላቸው፣ እና ከዚህኛው ከብሔራዊ የምርጫ ቦርድ መጀመሪያም የታገዱት ከዚህ በተጻፈ ደብዳቤ ስለሆነ ምንም አንቀጽና ምክንያት ጠቅሶ ባይጽፍም፣ በዛ ደረጃ ስለሆነ አሁንም ውሳኔ ሲያገኙ እነዛ ሰዎች በቀጥታ የሚሆን በተዘዋዋሪ ከዚህ አንድ ነገር ካላገኙ ከብሔራዊ ምርጫ ቦርድ ለመፈጸም ይቸገራሉ ይመስለኛል። በኢትዮጵያ ብሔራዊ ምርጫ ቦርድ የአገልግሎትና ግንኙነት ዘርፍ ምክትል ዋና ኃላፊ አቶ ወንድሙ ጎላ ይህን በተመለከተ ከዚህ ቀደም ቪኦኤና እግሯቸው የፍርድ ቤት ውሳኔው እንዳልደረሳቸው አስረድተው የፍርድ ቤት ውሳኔው ግን እንደሚፈጸም መግለጻቸው ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በታላቁ የአባይ ግድብ ዙሪያ ጥናት እንዲያደርጉ ሁለት ዓለም አቀፍ ኩባንያዎች መመረጣቸውን ትናንትናና ዛሬ አዲስ አበባ ውስጥ ስብሰባ የተቀመጡ የኢትዮጵያና የግብፅ እንዲሁም የሱዳን ተወካዮች አመልክተዋል። ለዝርዝሩ ሰለሞን አባተ በስፍራው ከሚገኘው ዘጋቢያችን እስክንድር ፍሬው ጋር አጠር ያለ ቃለ ምልልስ ይዘዋል። እስክንድር፣ እንደምን አመሸህ? እንደምን አመሸህ ሰለሞን፣ እግዚአብሔር ይመስገን። ዛሬ በዚህ ከህዳሴ ግድብ ጋር በተያያዘ የሚካሄደውን የኩባንያ መረጣ ስትከታተል እንደዋልክ አውቃለሁና ምን ላይ ተደረሰ? እንግዲህ ሰለሞን አንተም እንዳልከው ሁለት ጥናቶችን የሚያጠኑ ዓለም አቀፍ ድርጅቶችን ለመምረጥ ከትናንት ጀምሮ በአዲስ አበባ የተሰባሰቡት የግብፅ የኢትዮጵያና የሱዳን የውሃ ሀብት ሚኒስትሮች እንደዚሁም ባለሙያዎች በህዳሴው ግድብ ላይ ሁለት ጥናቶችን የሚያካሄዱ ዓለም አቀፍ ድርጅቶችን በመምረጥ አሁን ማምሻውን ስብሰባቸውን አጠናቀዋል። አሁን የሚገኘውም ስብሰባው በተጠናቀቀበት በዚህ በአዲስ አበባው ኢሊሊ ሆቴል ነው። ድርጅቶቹ መመረጣቸውን፣ ነገር ግን የተመረጡት ድርጅቶች ሁለት መሆናቸውን የኢትዮጵያ የውሃ ሀብት ሚኒስትር አለማየሁ ተገኑ አጠር ባለ ገለጻቸው ይፋ አድርገዋል። እናዳምጣቸው። አንደኛው ዋና አማካሪ ሆኖ ሁለተኛው ሰብ ኮንትራክተር ሆኖ እንዲሰራ መርተዋል መርጠዋል። ውይይቱ በሚደረግበት ሰዓት የትብብር መንፈስ የታየበት ነው። የአማካሪ ድርጅቶቹ ይፋ የሚሆኑት በይፋ የሚሆነው ደብዳቤ ተጽፎለት ይሁንታውን ሲገልጽ ነው። እንግዲህ እንዳዳመጥካቸው ሰለሞን፣ ሁለት ናቸው የተመረጡት አማካሪ ድርጅቶች አንደኛው ዋና ነው፣ ሌላው ከዛ ጋር በመተባበር የሚሰራ ነው ነው ያሉት። አቶ አለማየሁ ተገኑ ነገር ግን የድርጅቶቹን ማንነት ይፋ ከማድረግ ተቆጥበዋል። መጀመሪያ ድርጅቶቹ መመረጣቸውን ሲቀበሉና ስራውን ለማካሄድ ፈቃደኛ መሆናቸው ሲረጋገጥ ያን ጊዜ ስማቸውን ይፋ እናደርጋለን ነው ያሉት። ነገር ግን የግብፁን የውሃ ሀብት ሚኒስትር ዶክተር ሆሳም ሞጋዚን የማናገር ዕድል አግኝቼ ነበረ እሳቸው ተመሳሳይ ሀሳብ አንጸባርቀዋል። ድርጅቶቹን ይፋ የምናደርገው ከተቀበሉ በኋላ ነው፣ ስራውን ለማካሄድ ግብዣውን ከተቀበሉ በኋላ ነው ብለዋል። ነገር ግን የአውሮፓ ድርጅቶች ናቸው ወይስ የአሜሪካ ናቸው የሚል ጥያቄ አቅርቤላቸው ሁለቱም ድርጅቶች የተመረጡት ከአውሮፓ ነው የሚል ምላሽ ሰጥተዋል። እሳቸው አክለውም በሁለት ሳምንታት ውስጥ መልሳቸውን እንደሚያሳውቁን ተስፋ እናደርጋለን። እስከሚቀጥለው ወር እስከ ፈረንጆቹ ማለት ነው ድረስ ደግሞ ግንቦት አራት ድረስ ፊርማው እንደሚፈረም በአማካሪ ድርጅቶቹ እና በሶስቱ ሀገራት መካከል የኮንትራት ስምምነት ተፈርሞ ወደ ስራ እንደሚገባ ነው የተናገሩት። ሰለሞን እስክንድር፣ ለመሆኑ በዚህ የመረጣ ሂደት ውስጥ ምን ምን ጉዳዮች ናቸው የተነሱት ዋና ዋና ነጥቦች ተብለው? ይሄን ተናግረዋል፣ ዝርዝር ውስጥ ከመግባት ተቆጥበዋል። ሰለሞን መረጣው እንዴት ለምን ይሄን ያህል ጊዜ ፈጀ? አምሽታችሁን የጨረሳችሁ ሁለት ቀን ፈጅተዋል የሚል ጥያቄ ለምሳሌ ቅድም እንዳልኩት ለግብፁ የውሃ ሀብት ሚኒስትር ለዶክተር ሆሳም ሞጋዚ አቅርቤ ነበር። እርሳቸው እያንዳንዱ ነገር በጥልቀት ማየት ነበረብን፣ ጥንቃቄ የሚጠይቅ ስራ ነው እና እያንዳንዱ ዝርዝር ውስጥ መግባት ስለነበረብን ይሄ ነው ጊዜ ሊፈጅ የቻለው ብለዋል። እንግዲህ እንደምታውቀው ሰለሞን እነኚህ ሁለት ጥናቶች ያው የሚጠበቁ ናቸው። ሁለቱ ጥናቶች እንዲካሄዱ ሀሳቡን ያቀረበውም እንደምታስታውሰው ዓለም አቀፉ የባለሙያዎች ቡድን ነው። ዓለም አቀፉ የባለሙያዎች ቡድን በሕዳሴው ግድብ ላይ አንደኛ ሁለት ጥናቶች ነው አጠቃላይ እንዲካሄዱ ሀሳብ ያቀረበው። አንደኛው ግድቡ በሚሞላበት ጊዜ ምን አይነት ዝርዝር ሁኔታዎች መኖር አለባቸው የሚል ነው። ሌላው ጥናት ደግሞ የሚካሄደው ጥናት ሁለተኛው ጥናት ድንበር ተሻጋሪ አካባቢና ማህበራዊ ኢኮኖሚ ዳሰሳ ጥናት የሚባለው ነው። እነዚህ ጥናቶች ሲጠበቁ የቆዩ ናቸው። አስራ አንድ ወራት እንደሚፈጁም ተገልጿል። ጥናቶቹ በቅርቡ ከጋዜጠኞች ጋር የተገናኙት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝም እስካሁን ያለው ሂደት በጎ እንደሆነ ጥሩ እንደሆነ መስማማት የታየበት እንደሆነ ከገለጹ በኋላ ነገር ግን ሁለት ጥናቶች ይቀራሉ ብለዋል። እኚህ ሁለት ጥናቶች የሚጠበቁ መሆናቸውን ገልጸዋል። ነገር ግን የእነዚህ ጥናቶች መካሄድ በግድቡ ግንባታ ቀጣይነት ላይ ምንም አይነት ተጽዕኖ እንደማያመጣም ጠቅላይ ሚኒስትሩ ገልጸው ነበር። እርሳቸው ያሉት ዓለም አቀፍ የባለሙያዎች ቡድን እንዲቋቋም ግፊት ያደረገችውም ኢትዮጵያ ናት። ኢትዮጵያ ነገር ግን ይሄው የባለሙያዎች ቡድን በግድቡ ላይ ሁለት ጥናቶች እንዲካሄዱ ሲወስን፣ ኢትዮጵያ ግን ግድቡን መስራቷን እንድትቀጥልም ነው በዛው የገለጸው ብለዋል። እና ጥናቶቹ ከዚህ በፊትም ሲጠበቁ የነበሩ ናቸው። እስክንድርን ለዘገባው እናመሰግናለን። የተመረጡት ኩባንያዎችም የሆላንድና የፈረንሳይ እንደሆኑ ለማወቅ ተችሏል። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። ከምሽቱ ሶስት ሰዓት ተኩል ሆኗል። ስርጭታችን ሶስት ሰዓት ከሀያ ደቂቃ ሆኗል። ስርጭታችን ይቀጥላል። ዓለም አቀፍ የጎሳዎች መብት ተከባካቢ ሰርቫይቫል ኢንተርናሽናል የተባለው ድርጅት በኢትዮጵያ የታችኛው የኦሞ ሸለቆ የሚኖሩ የኮጉ ጎሳ አባላት ለኑሮ የሚተማመኑበት የኦሞ ወንዝ በመድረቁና ደንም በመመንጠሩ እየተራቡ ናቸው ብሏል። የእንግሊዝኛው ክፍል ባልደረባችን የድርጅቱን የአፍሪካ ዘመቻ ኃላፊ አነጋግራ ያጠናቀረችውን ትዝታ በላቸው ታቀርባለች። የኮጊ ጎሳ አባላት በኢትዮጵያ ታችኛው የኦሞ ሸለቆ የትውልድ ስፍራቸው ነው። የጎሳው አባላት በኦሞ ወንዝ ዳርቻ እህል በማብቀል አሳ በማጥመድና በአደን ነው የሚተዳደሩት። ሰርቫይቫል ኢንተርናሽናል የተባለው ዓለም አቀፍ የጎሳዎች መብት ተንከባካቢ ድርጅት ይፋ ባደረገው ዘገባ የኢትዮጵያ መንግስት በሚገነባው ግዙፍ የግቤ ግድብ ምክንያትና ለመስኖ እርሻ ወንዙም በመጠለፉ የኩዌጊ ጎሳ አባላት ለረሃብ ተጋልጠዋል ይላል። ኤሊዛቤት ሀንተር የሰርቫይቫል ኢንተርናሽናል የአፍሪቃ ዘመቻ ኃላፊ ናቸው። ኩዌጊዎች እየተራቡና ህይወታቸው ከፍተኛ አደጋ ላይ መሆኑን ለሰርቫይቫል ኢንተርናሽናል መረጃ ደርሰውታል ብለዋል። ይህ የሆነበት ምክንያት እየተገነባ ያለው በአፍሪቃ አህጉር በቁመቱ ከሁሉም ትልቁ ይሆናል ተብሎ የሚጠበቀው የጊቤ ሃይድሮኤሌክትሪክ ግድብ የወንዙን መውረድ ስለሚያቆመውና ወንዙን ያደርቃል የሚል ስጋት ስላለ ነው። ወንዙ የጎሳው አባላት ለዘመናት ለኑሯቸው የሚተማመኑበት ነው። ከግድቡ ጋር ተያይዞ የመሬት ነጠቃ በማካሄድ የኢትዮጵያን መንግስት የሚከሱት ሀንተር ሰፊ መሬት ለሸንኮራ አገዳ እርሻ በመከለሉም በጎሳ ህልውና ላይ ተጨማሪ አደጋ ተጋርጧል ይላሉ። ኩራዝ ፕሮጄ የተባለው የኢትዮጵያ መንግስት እጅግ ሰፊ የሸንኮራ አገዳ እርሻ ከወዲሁ ከፍተኛውን የወንዙን ውሃ ለመስኖው እየወሰደው ነው። ያ ማለት በእርሻው መስፋፋት አሳዎች ይጠፋሉ፣ ሰዎቹ የማርቀፎ የሚያመርቱበትም ደን እየተጨፈጨፈ ስለሆነ የጎሳው አባላት ምንም መተዳደሪያ አይኖራቸውም። የኩጌ ጎሳዎችን ማፈናቀል በአካባቢው የሚኖሩ የሌሎች ጎሳዎች ጥገኛ እንዲሆኑ ወይንም በመንግስት እርዳታ ብቻ እንዲተማመኑ ማድረግ ኢሰብአዊ መሆኑን ኤሊዛቤት ሀንተር ያሰምሩበታል። የኢትዮጵያ የኢነርጂ የውሃና የመስኖ ሚኒስቴር መስሪያ ቤት ሚኒስትር አቶ አለማየሁ ተገኑ በታችኛው የኦሞ ወንዝ ላይ የሚገነባው ግድብና በወንዙ ላይ የተጀመረው የሸንኮራ አገዳ መስኖ የኩዌጊ ጎሳ አባላትን አይጎዳም ይላሉ ወንዙ ወደ ረባዳ ስፍራ የሚፈስ ስለሆነ ግድቡ ማንንም አይጎዳም። ከግድቡ የተመጠነ ውሃ ስለምንለቅ የተፋሰሱ የታችኛው አካባቢዎች ላይም ምንም ጉዳት አይደርስም። የሰርቫይቨል ኢንተርናሽናል የአፍሪቃ ዘመቻ መሪ ኤሊዛቤት ሀንተር በተጨማሪ የኢትዮጵያ መንግስት የኮጉ ጎሳ አባላት የትውልድ ስፍራቸውን ለቀው በሌላ ቦታ እንዲሰፍሩ እያስገደደ ነው በማለት ይከሳሉ። መንግስት ይህን የሚያደርገው በልማት ስም ነው። ነገር ግን ማናቸውም ከኦሞ ሸለቆ በታች የሚኖሩ ጎሳዎች በፈቃዳቸው ወደ ሌላ ቦታ ይዛወሩ እንደሆነ አልተጠየቁም። ስለ ግድቡ መገንባት፣ ስለሰፊው የእርሻ ማሳ ማንም አያሳውቃቸውም። እንዲሁ ከትውልድ ስፍራቸው ተገደው እንደሚነሱና ሌላ ቦታ እንደሚሰፍሩ ነው የተነገሩት። ሚኒስትር አለማየሁ ተገኑ ግን የኩዌጉ ጎሳ አባላት የእርሻ ማሳ እንደሚኖራቸውና በመንደር ምስረታ ስለ መሳተፍም መንግስት እንዳማከራቸው ነው የሚናገሩት። ይህንን በበቂ ሁኔታ ከህዝቡ ጋር ተነጋግረናል። ሰዎቹም የሸንኮራ ገዳ እርሻው ላይ መሰማራት እንደሚፈልጉ ገልጸውልን እኛም ተስማምተናል። ወደፊትም የህዝቡን ጥቅም ከግንዛቤ በማስገባት ነው የምንሰራው። ከረጅም ጊዜ አንጻር ሲታይም በኦሞ ወንዝ ዙሪያ የሚኖሩ ጎሳዎች ከግድቡ መሰራትና ከሸንኮራ ገዳ ማሳው መልማት ይጠቀማሉ እንጂ አይጎዱም ይላሉ አቶ አለማየሁ ተገኑ። ሹገር ፕላንቴሽን ስ ቨሪ ፋር ፍሮም ዘ ዳም ን ላይፍ ኦፍ ዘ ፒፕል የሸንኮራ ገዳ እርሻው ከግድቡ በጣም ሩቅ ነው። እርሻውም ለሕዝቡ ኑሮ ድጋፍ ነው የሚውለው። ህዝቡ መስኖ አጠቃቀም ስራ ላይ እንዲውል ይደረጋል። ዞሮ ዞሮ የሸንኮራ ገዳ እርሻው ለሕዝቡ ጠቃሚ ነው የሚሆነው። ከዚህም በተጨማሪ የኮጉ ጎሳ አባላት ከትውልድ ስፍራቸው እንዲለቁ አይደረግም፣ እዚያው ያሉበት መንደሮች ይገነቡላቸዋል ብለዋል ሚኒስትሩ። ከጎሳው አባላት ከፍተኛ እሮሮ ለሰርቫይቫል ኢንተርናሽናል እንደደረሰ የሚናገሩት የድርጅቱ የአፍሪቃ ዘመቻ ኃላፊ ኤልዝበት አንተር፣ አንዱም ስሞታቸው መንግስት እነዚህን ሰዎች ከትውልድ ቦታቸው ሲያፈናቅል የተሰጣቸው ካሳ እንደሌለና ከአካባቢያቸው መነሳት ካልፈለጉም ያለመስማማት መብት እንደሌላቸው ነው የሚናገሩት። ይልቁንም መንግስት አፈናቅሎ በሌላ መንደር ካሰፈራቸው በኋላ ለእያንዳንዱ ቤተሰብ አምስት ወይም ስድስት ላሞች ሊሰጥ እንደ ተስማማ ጠቅሰው ከሚያጡት ንብረትና መፈናቀል ከሚያደርስባቸው የሥነ ልቦና ቀውስ ጋራ የሚመጣጠን አይደለም ይላሉ። የትምህርት ቤቶችና የጤና ክሊኒኮችን አቅርቦት በመጠቆም በግድቡ መሰራትና በእርሻ ልማቱ የሚስማሙ እንዳሉ የሰርቫይቫል ኢንተርናሽናል የአፍሪቃ ተወካይ ኤሊዛበት ሃንተር ይጠቁማሉ። ሆኖም ይላሉ፣ እነዚህም መሰረታዊ የመንግስት አገልግሎቶች እንጂ በማፈናቀል እንደ ልዋጭ ለህዝብ የሚሰጡ አይደሉም። አድማጮች፣ አሁን የፕሮግራም ማሳሰቢያ ግንቦት 16 2007 ዓ ም የኢትዮጵያ የሕዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምፅ መስጫ ጣቢያ ሲያመሩ የአሜሪካ ድምፅ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጩዎች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ የምርጫ ልምዳችሁን የአስተያየትና የየአካባቢ የዕለት ተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና፣ የፍትሕ አካላት ኃላፊነት፣ እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል። ከምንም በላይ ከእናንተ ከአድማጮቻችን ለመስማት እንሻለን። ድምፃችሁን አሰሙ። የኢትዮጵያ ምርጫ 2007 በአሜሪካ ድምፅ ሬዲዮ ከህብራትና ክቡራን አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። እስከ ምሽቱ አራት ሰዓት ይቀጥላል ስርጭታችን። አሁን በነጻዊ ስልክ መስመር 202 205 9942 የውስጥ መስመር 14 ከደረሱን አስተያየቶቻችሁ ለሰዓቱ ጥቂቱን እንስማ። በራስ ልኝ የቮይስ ኦፍ አሜሪካ አዘጋጆች፣ ይህ አስተያየት ለራዲዮ መሳየት ዝግጅት ክፍል ነው። ባለፈው ጀመራችሁት በቋንቋ ጉዳይ ላይ ውይይት ቀጥሎ ከሆነ እንደ ትንሽ ተጨማሪ አስተያየት ለመስጠት ፈልጌ ነው። የዳንኤል ክብረትን አንድ አንቀጽ አንብቤ ነበር እና ያ ጽሁፍ የተጻፈው በአማርኛ ታሪክ መጣጥና እድገት ላይ ነው። እዛ ላይ ከተጠቆሙት መሰረታዊ ነገሮች አንዱ የአማርኛ ቋንቋ ራሱ በአነጋገሩ ሆነ ማጻጻፍ ስታንዳርድ ወይም ደረጃ የሚያወጣ አካል አለመኖሩና ሥርዓት የሚያስይዘው ግን በመጥፋት ምክንያት አንድ ችግር እንደሆነ ይገልጻል። እና እኔ ይመስለኛል በዩኒቨርሲቲዎችም በሌሎችም አካላት በኩል ከእለት ተእለት የቋንቋ ንግግር ችግሮች በተጨማሪ ቋንቋውን ስርዓት እንዲኖሩ በማድረግ ረገድ ስራዎች መሰራት ያለባቸው ይመስለኛል። ሰዎች ስለ ቋንቋ አነጋገር፣ ስለ ቋንቋ አጻጻፍ የሚመሩበት ህግና ስርዓት የሚያገኙበት መንገድ ከኔ በስተቀር ሲሳሳቱ መፍረድ ዋጋ የለውም እና የሚዲያም ሰዎች፣ ደራሲ ያለዎቹም አካላት ከእለት ተእለት ንግግራችን ቋንቋውን ስርዓት ባለው መንገድ መጠቀም የሚያስችል መመሪያ ወይም እንደበለው ኦሪንቴሽን ይባል እንደሆነ ስርዓት መኖር ያለበት ይመስለኛል እና ስለዚህም ረገድ የሚናገሩ ሰዎች ካሉ ታሰሙን ደስ ይለኛል። አመሰግናለሁ። እንግዲህ እኔ ከዚሁ ስልን፣ ቪኦኤ ዶክተር ደምሴ ጫኔ የተባሉ የኢኮኖሚክስ ባለሙያ ከአዲስ አበባ ኖክ ሲያነጋግራቸው የተገኘው ውጤት በህዝቡ የዕለት ህይወቱ ውስጥ ለውጥ ሊያመጣ ያልቻለው ሰው ድሮ የሚበላው እንትቶ አዳዲስ ምግብ መብላት ስለጀመረ ቫራይቲ ስለመጣ ነው ሲሉ ሰማናቸው። በሚገርም ሁኔታ እኔ ተሳሳተ መረጃ የሚሰጡት ፖለቲከኞች ብቻ መስሎኝ ነበረ። ደካ ምሁራንም ከሙያቸው ውጭ ይናገራሉ። በየትኛው ሳይንስ ተምረው ነው? በአሁኑ ወቅት የኢትዮጵያ ህዝብ አንድ አይነት ምግብ መብላት አቅቶት እየተቸገረ የተለያየ ምግብ ስለበላ መብላት ስለጀመረ ነው ለውጡ መታያት ያልቻለው ያሉ ይሄ በእውነት የሚያሳዝን ነገር ነው። ፖለቲከኞችም እሺ እባካችሁ፣ ምሁራን ይህን ሌላችሁን ተናገሩ ይርስ ብለኝ። ለአስተያየቶቻችሁ ሁላችሁንም እናመሰግናለን። አድማጮቻችን ስርጭቶቻችንን በአጭር ሞገድ በ19 በ22፣ እና በ25 ሜትር ባንዶች መከታተል ትችላላችሁ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የምሽቱ ባህልና ማህበረሰብ አዘጋጅ ያው የተለመደው አሉላ ከበደ ነው። በዛሬ ፕሮግራም አሉላ ምን ይዛል? ሄኖክ አመሰግናለሁ። ዛሬ ፕሮግራማችን ለየት ያለ ይዘት አለው። የኢትዮጵያ ጉዳዮች አዋቂ፣ ቀደም ብለን በመግቢያችን አስተዋውቀናል፣ ከዚህ ዓለም በቅርቡ የተለዩ አሜሪካዊ ናቸው። በኢትዮጵያ ጉዳይ አዋቂ ብቻ ሳይሆኑ በኢትዮጵያ ወዳጅነታቸው የሚታወቁ ለአምስት እና ከዚያ በላይ አስርታት ከኢትዮጵያ ጋር በተያያዙ ስራዎች ነው ብዙዎቹን ስራዎቻቸውን የሰሩት። እንዲሁም መጽሐፎችን ጽፈዋል። የሚታወቁት ቅድሚያ የሚሰጣቸው ቁልፍ ስራዎቻቸው ዋክስ ኤንድ ጎልድ ስምና ወርቅ የተሰኘው በቀዳሚነት ይገኛል። በ1960ዎቹ የተጻፈ ነው። የሚደንቅ ታሪክ አላቸው። ነገር ግን ባለፈው ሳምንት መገባደጃ ከዚህ ዓለም በሞት ተለይተዋል። ፕሮፌሰር ዶናልድ ሌቪን ይባላሉ። እንዳልኩት እንግዲህ የእሳቸውን ህይወትና ስራ ነው የምንፈትሸው ለዛሬ ሁለት እንግዶችን በሰዓቱ ምጠንነት ሁለቱን ብቻ ለማሳተፍ እንሞክራለን። አቶ ያሬድ ጥበቡና አቶ ኤልያስ ወንድሙ ናቸው። ፕሮፌሰር ዶናልድ ለቨን ወይንም በኢትዮጵያውያን መሀል ራሱን ሊበን ገብረ ኢትዮጵያ፣ የኢትዮጵያ ባሪያ፣ የኢትዮጵያ ተከራካሪ ጠበቃ ሆኖ ታወቅን የሚወደው ታላቁ ሰው ባለፈው ሳምንት ማረፉን ስሰማ በጣም ነው ሀዘን የተሰማኝ። ዶናልድ ሌቪንን ይበልጥ የሚገልጸው የሚመስለኝ የመረጠው ስሙ ነው፣ ሊበን ገብረ ኢትዮጵያ። ገብረ ኢትዮጵያ ለኢትዮጵያ ሊከራከር፣ ሊሰራ፣ ሊማስን መወሰኑ እና ያንን ስሙ አድርጎ መቀበሉ መልካም የዶናልድ ሌቪን ማንነት የምንመለከትበትን መንደርደሪያ ነው። አቶ ያሬድ በበኩልህ ያካፈልከን ሙያዊ ስራህንም ይጨምራል የዶናልድ ሌቪን መጽሐፎች መልሰህ ማሳተም እድል ነበረ፣ በሌሎች ጆርናሎችም ላይ ግንኙነት እንደነበረ አውቃለሁ። እስኪ ያንተንም ባጭሮ አጫውተን። ዶናልድ ሌቪን ለአንተ ማን ናቸው? ያሬድ ካሎጓር ስማም። ዶናልድ ሌቪን በኢትዮጵያ ጥናት ላይ ተመራማሪ። የእሳቸው የቀድሞ ተማሪ የሆነ አንድ ምሁር ሰሞኑን የጻፈው ላይ ምን ይላል? ዶናልድ ሌቪን የኢትዮጵያ ጥናት የአሜሪካው ዲን ናቸው ይላል ኃላፊ፣ አስተዳዳሪ ወይም ደግሞ መሪ እንደማለት ነው። በዩኒቨርሲቲ አስተዳደር ውስጥ በኢትዮጵያ ጥናት ላይ ቀደምት ቦታ ያላቸው ሰው ናቸው ለማለት ይመስለኛል። ብዙ የኢትዮጵያ ኖች ወደዚህ መጥተው የኑሮ ፈቃድ ለማግኘት ማመልከቻ በሚያስገቡበት ሰዓት ላይ የሚመሰከርላቸው ሰው ያስፈልግ ነበር እና ችግር ሲፈጠር ብዙ ጊዜ ሎየሩ እየደወለ ሲጠይቃቸው ሁል ጊዜ ይመልሱ ነበረ። ማን እንደሚያስፈልገውን የአምነስቲ ኢንተርናሽናልም ሆነ ሌሎች ዶክሜንቶችን ለማግኘት እንደ አሁኑ ኢንተርኔት ስላልነበረ እሱን ለመፈለግ ኔጋ ይደውል ስለነበረ በዛ ምክንያት አንድ የተማርኩት ነገር ምንድን ነው ፖለቲካ ማንን ነው የምትደግፈው፣ ማንን ነው የምትቃወመው፣ ከየት ክልል ነው የመጣኸው፣ ምን አይነት ቋንቋ ነው የምትናገረው ሳይሉ ኢትዮጵያዊ ነው ስለተባለ ብቻ ማንንም ጊዜያቸውን ሲሆን እየሰዉ ካሉበት ከቺካጎ በስልክ ፍርድ ቤት እየተገናኙ ስለ ኢትዮጵያ ወቅታዊ ሁኔታ እየመሰከሩ ብዙ ሰዎችም የረዱ ሰው ናቸው። ለሰዎቹ የኝም ሰው ማንነት ይወቁ አይወቁ ለሳቸው ኢትዮጵያዊ መርዳቴን ነው እንጂ ሌላ ምን የምፈልገው ነገር ይሉ ነበረ እና በኋላ ፀሐይ አሳታሚ ድርጅትን በጀመርኩበት ጊዜ መጀመሪያ ለእርዳታ ከተሰለፉ ሰዎች ከፕሮፌሰር ፓንክረስት ቀጥሎ ምናልባት ትልቁ ሰው ዶናልድ ሌቪን እና ፕሮፌሰር ፓንክረስት ናቸው። ቁጮቹ ስም እንጠራ አንድ በዚህ አጋጣሚ ልናገር የሚገባ አንድ ታሪክ ተከሰተ። ጀርናሉን ስጀምረው የኤልያስ ጣልቃ ልግባ ለአድማጮችም በኢትዮጵያ ጉዳይ ላይ የሚያተክሩ የኢትዮጵያ ጥናት ዓመታዊ መጽሔት ብዙ ምሁራን የተለያዩ ርዕሶች ላይ ያተኮሩ ጽሁፎች የሚወጣበት አመታዊ መጽሔት ነው። እያወራ ያለው ጥናት መድብሉን ድናወጣ ያስ ምክንያት በዓለም ላይ ያሉ በዛን ሰዓት የነበሩ የጥናትና ምርምር መድብል አዲስ አበባ ዩኒቨርሲቲ የሚያሳትመው እውቁ የኢትዮጵያ ጥናት ምርምር እንዳለ ሁሉ፣ ከውጭ ግን አብዛኛዎቹ በፈረንጆች የሚሰሩ ናቸው። ጀርመን ሀገሪታት የነበረው ዓለም አቀፍ የኢትዮጵያ ጥናት መድብል እንደውም ምን ተፈጠረ፣ ኤርትራ ከተገነጠረች በኋላ የዓለም አቀፍ ኢትዮጵያና የኤርትራ የጥናት መድብል ሆነ እና በዛው መጠን ደግሞ ኢትዮጵያ ላይ የሚወጡት ኢትዮጵያን ያጣቀሱ ኢትዮጵያን ፎከስ ያደረጉ መጽሄቶች ሲቀሩ እኛ ደግሞ ያንን ቀዳዳ ለመድፈን ይህንን መጽሄት ጀመርን እና ያንን የጥናት ምድብን የሚያሳትመው ጀርመናዊ አቆሙ ብሎ እኛን ክርክር ሲጀምር፣ እኛን ደግሞ ለማስቆም እሱ ጋርም የሚተባበሩ የነበሩ ፈረንጆችን ይወጡ ለማድረግ አንዱ የጠየቀው ዶናልድ ሌቨንን ነበር እና ዶናልድ ሌቨን አንድ ነገር አሉ። ይሄ ነው ትልቁ ነገር። እኛ ኢትዮጵያውያኖች አድገው እዚህ ጋር ደርሰው የራሳቸውን ጥናት ራሳቸውን ያንቀሳቀሱበት ደረጃ ላይ እንዲደርሱ ስንጠብቅ ነበረ። አሁን ይሄ ግለሰብ ወይም ይሄ ድርጅት እዚህ ጋር እና እኔ እሱን ማበረታታት ነው እንጂ እሱን ጥዬ አልወጣም፣ ተፈለግ ከአንተ ጋር አስወጣኝ ነበር ያሉት። ይሄ የዶናልድ ሌቨን እንትን ምን ያህል ለኢትዮጵያ ያላቸውን ትልቅነት ያሳያል። እና ለእኔ ባለው ላይ ናቸው እንደ በግለሰብ መልካም ኤልያስ በሁለቱም ደረጃ የሚታዩ ዶናል ሌቪ ማን ናቸው የሚለው ማሳየት የሚችሉ ነጥቦችን አንስተሃል። እስኪ ወደ ምርምር ስራዎቻቸው ከኢትዮጵያ ጥናት ጋር ስለሚያገናኟቸው ትልልቅ ስራዎቻቸው እናንሳ፣ እንደ ልምዳችሁ እንደ ንባባችሁ እንመልከት። እንደ አውሮፓውያን የዘመን አቆጣጠር ሺ ዘጠኝ መቶ ስልሳ አምስት የወጣው ዋክስ ኤንድ ጎልድ ወይም ሰምና ወርቅ ትልቁ ስራቸው ነው። ያሬድ ጥበቡ ቀደም ብለህ የጠቀስከው ግሬተር ኢትዮጵያ የሚለው በሁለት ሺህ አመተ ምህረት የወጣው ሌላው መጽሐፋቸው ተጠቃሽ ነው። እስኪ ስለ ስራዎቻቸው ስለ ኢትዮጵያ ባህል የስነ ሰው ተመራማሪ እንደመሆናቸው በተለይ ደግሞ ከኢትዮጵያ ጋር ካላቸው የጠበቀ ቁርኝት አንጻር የሰሯቸውን ስራዎች እንመልከት። አቶ ያሬድ ባለፈው አመት በዚህ በአሜሪካን ሀገር የሚገኘው ኢትዮጵያውያን የሽልማት ድርጅት ሲድ የእድሜ ልክ አስተዋጽኦአቸውን ክብር በሰጠበት የእሳቸውን ስራና ህይወት የሚመለከት ሰፊ ጽሁፍ አቅርበህ ነበረ። እስኪ እሱንም መሰረት አድርገህ የእሳቸውን ስራዎች እንዴት ነው የመረመርክ? እንዴት ተመለከትካቸው? የሊበን ገብረ ኢትዮጵያ ስራዎች ሰፊ ናቸው። በሚኖረን አጭር ጊዜ ለመዳሰስ የሚቻልበት መንገድ የለም። ግን እንደው ማዕከላዊ ስራው ምን ላይ ያጠነጥናል ብትለኝ፣ የዶናልድ ለቪን ስራዎች ዋናው ትኩረቱ የሚመስለኝ የብሔረ ኢትዮጵያ ማንነት ላይ የሚያተኩር ነው የሚመስለኝ ለኔ። በጣም ጥቂት ሰዎች ናቸው እንደ ሊበን ለምሳሌ የመጀመሪያ ጥናቱን ዋክሰን ጎልድን ወይም ሰምና ወርቅን ባጠናበት ጊዜ በሺ ዘጠኝ መቶ ሀምሳዎቹ ማለት ነው መንዝ ሄዶ ሕዝቡ መሀል እየኖረ አምስት ዓመት በመንዝ ቁር ባና ለብሶ የሳማ ጎመን ከሕዝቡ ጋር አብሮ እየበላ የማህበራዊ ግንኙነታቸውን እና አደረጃጀታቸውን አጥንቶ ያንን ትልቅ ጥናት ያቀረበልን ትልቅ ሰው ነው እና ኢቨን ከኢትዮጵያውያን ምሁራንም አብልጬ ነው ማየው በስራዎቹ ውጤትና በከፈለው መስዋዕትነት ሳየው በነዚህ ስራዎቹ የኢትዮጵያ ኔሽን ሁድ ወይም የብሔረ ኢትዮጵያ ማንነት ላይ ያተኩራል ስል ለምሳሌ ትላልቆቹ የሶሲዮሎጂ ሊቃውንት እነ ዌበር፣ እነ ከዱሪ፣ እነ ጌልነር፣ እነ ሆብስቦም ስለ ዘመናዊ ብሔርተኝነት የሚያነሷቸውን ቲዮሪዎች ያነሳና እነሱ አንዳቸው ዘመናዊ ብሄርተኝነት እንግሊዝ ሀገር ጀመረ፣ አንደኛቸው ኔዘርላንድስ ጀመረ፣ አንደኛቸው ከፈረንሳይ አብዮት ጋር ፈረንሳይ ነው የጀመረው ሲሉ፣ ግን ሁሉም በጋራ የሚስማሙባቸውን የአገራዊ ብሄርተኝነት የሚባሉትን ሀሳቦች አንጥሮ አውጥቶ፣ ለምሳሌ ዳቾች ወይም ኔዘርላንድስ ራሳቸውን እንደ አንድ ብሄር ለይተው የማየታቸው ከሌሎች ብሄሮች በተለየ ህዝብንና ብሄርን አንድ አድርገው የሚያዩበት አስተሳሰብ ውስጥ መግባታቸውን የብሄርተኛ ሀሳብና ክርክር በስፋት በሀገራቸው ውስጥ የሚያካሄዱ የነበሩ መሆናቸው እና በዚህ ላይ የተመሰረተ ደግሞ የብሔርተኛ ፖለቲካዊ መነሳሳት ያካሄዱ መሆናቸውን አንስቶ እነዚህ ሀሳቦች በሙሉ ለምን በታሪካዊት ኢትዮጵያ ውስጥ እንደነበሩና ለዚህም ደግሞ ዋቢ ክብረ ነገስቱ ውስጥ ስለ ብሔረ ኢትዮጵያ የተነሳውን ብሔረ ኢትዮጵያ ራሷን በጊዜው ከነበሩ ሌሎች ከሮም፣ ከግብጽ መካከለኛው ምስራቅ አካባቢ ከነበሩ አገራት በመለየት ከአምስት ስድስት ሌሎች ኔሽኖች በመለየት እንዴት ብሔረ ኢትዮጵያ ራሱን የቆመ ሀገር እንደሆነና ይህም ደግሞ በዚሁ በክብረ ነገስቱ ውስጥ እንዲያውም ምሁራኑ ሲከራከሩ የዘመናዊ ብሔርተኝነት አንዱ መሰረቱ ብለው የሚያስቡት እንደ ሂብሬክ ናሽናሊዝም ወይም ቋሚው ወይንም መሰረቱ የሆነው ከህብራውያን ጋር የተያያዘው ነው የሚለውን ወስዶ እንዲያውም ኢትዮጵያ ውስጥ በሰለሞን ራእይ የተገለጸው ፀሐይ እስራኤል ላይ ስትጠልቅና ኢትዮጵያ ላይ እንደገና ስትነሳ ያየውን ህልሙን ክብረ ነገስቱ ያንን ወስዶ እስራኤላውያን ኢየሱስ ክርስቶስን ባለመከተላቸውና ኢትዮጵያውያን የክርስቶስ ተቀባዮች በመሆናቸው የአምላክ ቃል ከኢትዮጵያውያን ጋር ነው የሚል ይሄ ደግሞ በስፋት በሀገሪቱ በተናኙት እና በግዕዝ ቋንቋ በተሳሰሩት አብያተ ክርስቲያናት አማካይነት በጠቅላላ ሀገሪቱ የተስፋፋ አስተሳሰብ እንደሆነ እና ይህንን መሰረት አድርጎ ለምሳሌ በካሌብ ጊዜ በስድስተኛው ክፍለ ዘመን ደቡብ አረቢያ ድረስ የመስፋፋት ጦርነት አድርጎ አብርሃም የሚባለውን ጄነራል በቦታው ላይ ሀገር አስተዳዳሪ አድርጎ ማስቀመጡን ከዛ ወዲህ ደግሞ ባሉት ለምሳሌ በአስራ አምስተኛው ክፍለ ዘመን የቱርክ ኦቶማኖች በዓለም ላይ በገነኑበት ሰዓት በተነሱበት ሰዓት ያንንም ለመከላከል እና ለማሸነፍ የኢትዮጵያ ናሽናሊዝም ያደረገውን አስተዋጽኦ በአድዋ ላይ የተገኘው ድል ያለ ኢትዮጵያ ናሽናሊዝም ሊታሰብ የማይችልና የመላ ሀገሪቱን ኃይልና አቅም አስተባብሮ የቆመ መሆኑን እና ይሄ የኢትዮጵያ ብሔርተኝነት ወይንም ብሔረ ኢትዮጵያ ቀዳሚ መሆኑንና ከብሔረሰቦቹ የተነጣጠለ ማንነት በላይ ራሱን ችሎ የቆመ ታላቅ ኃይል መሆኑን በተለያዩ መድረኮች የተከራከረ፣ የተዋጋ ትልቅ ሰው ነው። እና እኔ የሀሳቡ መሰረቱ የሚመስለኝ ይሄ ነው። መልካም አቶ ያሬድ፣ እንደገለጽከው ከዋና ዋና መጽሐፎቻቸው ውጭ ቁጥራቸው የበዛ የጥናት ስራዎች የጻፉ የኢትዮጵያን ታሪክ ባህልና ዘመናዊነት የተለያዩ ስልጣኔዎችን አዛምደው የተመለከቱባቸውን ጽሁፎች መሰረት ነው። አጠር ባለው በዚች ዝግጅት ለመመርመር ከጊዜ አንጻር አስቸጋሪነቱ ግልጽ ነው። ዋና ዋናውን ለመመልከት ያህል ኤልያስ፣ ወደ አንተ ልምጣ እንደ ወዳጅ ብቻ ሳይሆን እንደ አሳታሚም ደጋግመን የጠቀስ ነው በ1965 የታተመውን ዋክስ ኤንድ ጎልድ ወይም ሰምና ወርቅ መልሰ ይህ ማሳተም 2014 መጨረሻ የታተመውን የመጨረሻ ስራቸውን የማያሳተም እድል ጭምር አግኝተሃልና እስኪ እንዳሳታሚ አሳታሚ ስራዎቻቸውን በዚያ ደረጃ እንደሚመለከት ሰው ምናልባትም ብዙ የማናውቀውን የመጨረሻ ስራቸውን ጨምረህ በአጭሩ ያንተን እይታ አካፈል። አሁን ውይይታችን አልተቋጨም፣ ሰዓቱ አለቀ እንጂ። እንደ እርሳቸው ሁሉ ታዲያ ሌሎች የሚበዛውን የሙያና የስራ ጊዜያቸውን ለኢትዮጵያ ጉዳይ የሰጡ አሜሪካዊ የኢትዮጵያ ወዳጅ ጨምረን ወይም እይታቸውን ጨምረን በቀጣይ ቅንብራችን እንመለሳለን። ለአሁኑ ግን እንግዶቼን አቶ ያሬ ጥበቡንና አቶ ኤልያስ ወንድሙን አመሰግናለሁ። እግዚአብሔር ይስጥልኝ ነው። ወደ ተከታዩ ዘገባችን ስናልፍ የኢትዮጵያ የተባበረ የአርበኞች ግንባር የሚባል ድርጅት ከሳልቫኪር መንግሥት ጦር ጎን ቆሞ ወግቶኛል ሲል በሪያክ ማሻር የሚመራው ተቃዋሚው የሱዳን ሕዝብ አርነት ንቅናቄ አቤቱታ አሰምቷል። የሱዳን መንግሥትና አማጺው የኢትዮጵያ የተባበረ የአርበኞች ግንባር ውንጀላውን አስተባብለዋል። ዝርዝሩን ሰለሞን አባተ ይዟል። የሳልቫኪር መንግሥት የኢትዮጵያውን የሽምቅ ታዋጊ ነኝ የሚለውን አማጺ ቡድን የኢትዮጵያ የተባበሩት አርበኞች ግንባርን በእንግሊዝኛው ምህፃር ኢዩፒኤፍን የኢትዮጵያ እየረዳ እየወጋኝ ነው ሲል ያወጣውን ስሞታ ሱዳን ትሪቢዩን የሚባለው የሱዳን የኢንተርኔት ጋዜጣ ይዞ ወጥቷል። ባለፈው ሳምንት ይህንኑ ጉዳይ አንስቼ ወደ ተቃዋሚው የሱዳን ሕዝብ አርነት ንቅናቄ ኤስፒኤልኤም አይኦ ቃል አቀባይ ኮሎኔል ጄምስ ሎኒ ደውዬ አነጋግሬያቸው ነበር። እንዲህ ይላሉ። የድርጅቱ መሪ ሚስተር ትዋት ፔል ፊሽላ አካባቢ የጦር ስፍር አላቸው። በኦሮሞ ካኛዋክና ከኝዌር ሰዎች ያሰለጥናሉ። ሁለት ሺህ የሚሆኑ ሰዎቻቸውን በማቲያንግና አኮግ ባሉ ሰዎቻችን ላይ ጥቃት አድርሰዋል። ይሁን እንጂ የእኛ ኃይሎች መክተው መልሰዋቸዋል። ለመሆኑ ለዚህ ክሳችሁ ምን የተጨበጠ ማስረጃ አላችሁ ብያቸው ነበር። ኮሎኔል ሎኒ ይመልሳሉ። የተጨበጠ ማስረጃችን በውጊያው ወቅት የገደልናቸው ሰዎች አስከሬን ነው። ኢትዮጵያውያን ነበሩ። ከሳልቫኪር ኃይሎች ጎን ተሰልፈው ነበር የሚዋጉት። ኮሎኔል ፖል የሳልቫኪር መንግሥት ለኢትዮጵያው አማጺ ቡድን ይረዳል የሚሉት ትጥቅ ብቻ አይደለም። ለፓል ትዋት በዚህ ዘመቻ ላይ እንዲሰማሩ የአንድ ሚሊዮን ዶላር ከሳልቫ ኪር የተሰጠበትን የተፈረመ ሰነድ ይዘናል። ይህ ደግሞ ለኢትዮጵያ የስለላ አካላት ተላልፎ ተሰጥቷል። ሌላ፣ አሁን እየተነጋገርን ባለንበት ሰዓት ትዋት ፓል ጁባ ላይ ሆኖ ነው ይህንን ይህንን ክስ እያስተባበለ የሚገኘው። ለመሆኑ የደቡብ ሱዳን መንግሥት ምን ይላል? በዚህ ክስ ላይ ወደ ደቡብ ሱዳን ጁባ ደውዬ የጦሩን ቃል አቀባይ ኮሎኔል ፊሊፕ አጉየርን አነጋግሬ ነበር። ያ ውሸት ነው፣ ጥቁር ውሸት ነው። ይህንን ደቡብ ሱዳን ውስጥ ማንም አይቀበልም፣ በደቡብ ሱዳንና በኢትዮጵያ መካከል ያለውን ታሪካዊ ግንኙነት የማያውቅ ካልሆነ በስተቀር ኮሎኔል፣ አጉየር ያክሉና የሪያክ ማሻር መንግስት ይህንን የሚሰራው በሐሰት ፕሮፓጋንዳ ነው ይላሉ። ሪያክ ማሻር የደቡብ ሱዳንን መንግስት ለማመሰቃቀል ስለተሳነው ነው። የብዥታና የሐሰት ሐሳቦችን እየፈጠረ አካባቢ አጋሮችን እየፈለገ ነው። ለዚህ ነው ይህንን ርካሽ ፕሮፓጋንዳ በእነዚህ ውሸቶች ላይ አስመስርቶ ለኢትዮጵያ መንግስት ማቅረብ የሚፈልገው። ኤስ ፒ ኤል ኤም አይ ኦ እኮ የእርስዎ መንግስት ገንዘብ ለአማጽያኑ የረዳበትን ሰነድ ይዣለሁኝ ብሎ ይናገራል። በመጀመሪያ ደረጃ ገንዘቡን ከየት እናመጣዋለን? ደቡብ ሱዳን እንኳን በአካባቢው ያሉ እርባናቢስና ተስፋ ተስፋቢስ አማጺ ቡድኖችን ለማገዝ ይቅርና ለራሱ ገንዘብ እየፈለገ ነው። የሪያክ ማሻር የፕሮፓጋንዳ መኪና ሙሉ በሙሉ በውሸቶች ላይ የተመሰረተ ነው። ለዚህ ማብራሪያ እንዲሰጡኝ ወደተባለው ወይም በክሱ ውስጥ ወደ ተጠቀሰው የኢትዮጵያ የተባበሩት አርበኞች ግንባር መሪ ወደ ቷት ፓልቻይ ቻይ ደዊያ ያነጋግሪያቸው ነበረ። ክሱ እንዴት ነው አቶ ቷት? የእኔ መልስ በአጭሩ በአጠቃላይ ውሸት ነው። አቶ ቱዋት፣ ስለዚህ የደቡብ ሱዳን ሁኔታ ከጅምሩ አንስቶ እንዴት እንደነበር ታሪኩን ይዘረዝራሉ። በመጀመሪያ ደረጃ እንደምታውቁት የኤስፒኤልኤም ኤስፒኤልኤ ንቅናቄ የተጀመረው በኢትዮጵያ ውስጥ ነው። የታገዘውም እኔ ባገለገልኩበት የኢሰፓ እና የኤድሪ መንግስት አደራጅነት ነበር። እኔም አንዱ አደራጅ ነበርኩ የኤስፒኤልኤም አዎ፣ የኤስፒኤልኤም የኤስፒኤልኤ ማለት በኢትዮጵያ መንግስት በኩል ማለት ነው። ይሄ ማለት ከጆን ገራንግ ጋር ነበር የምትሰሩት ያን ጊዜ? አዎ፣ ጆን ገራንግ፣ የአሁኑ ፕሬዚዳንት ሳልቫኪር፣ ሳሙኤል ጋይቱት የሚባል እንደገና፣ አኮተትም የሚባል ጆሴፍ ወዶ የሚባሉ አምስቶቹ ናቸው መስራቾች። ከዛ በኋላ በአስራ ዘጠኝ መቶ ሰማኒያ ሶስት ያው አዲስ አበባ ይዣቸው ሄድ ያው እንደሚረዱ ሁሉም ነገር ከተገለጸላቸው በኋላ ወደ ጋምቤላ ይዣቸው መጣው። በመደራጀት ላይ ያሉ እንግዲህ የስልጣን ሹክቻ ጀመሩ እና ለሁለት ተከፈሉ። እንደገና አንደኛ ቡድን አኮት አተም እና ሳሙኤል ጋይቱ ተገንጥለው ሄዱ፣ ወደ ሱዳን ገቡ። ጆን ገረን እንደገና ራሱን አደራጅተው ራሱ ሊቀመንበር ሆኖ የፖለቲካ እና ወታደራዊ ጉዳይ ከፍተኛ አመራር መሰረቱ። ጆን ገረን ሊቀመንበር ነበረ። መቼ ነበረ ይሄ ታሪክ የተፈጸመው? ይህ በሰማንያ ሶስት ዓመተ ምህረት ነው። እዛ የሆነ በፈረንጅ ሳይቆጣጠር ማለት ነው። የእርሶ ኃላፊነት ያን ጊዜ ምን ነበር? የእርሶ ስልጣኖ ምን ነበር? ያኔ እኔ የደህንነት ኃላፊ ነበረ ሁሉንም የሚመለከተኝ ነበር። የኢሉባቡር ክፍለ ሀገር? አዎ፣ ጋምቤላን ብቻም ሳይሆን ያው የሱዳንና የኢትዮጵያ ጠረፎችን በሚመለከት ኃላፊነት ነበረኝ በሙሉ የኢትዮጵያና የሱዳን ጠረፍ ድንበር ላይ ጋምቤላ ሆኜ አንደኛ ፀሐፊ ከመሆኔ በፊት ማለት ነው። በምዕራብ በኩል ሙሉን ከሱዳን ጋር ኢትዮጵያ የምትዋሰንበትን ድንበር ነበር እርሶ በላፊነት በሃላፊነት የሚመለከት የምትዋሰንበትን ቆጣጠር ነበረ እርሶ። ያን ጊዜ እነዚህን የደቡብ ሱዳን ነጻነት ንቅናቄ ወይም የሱዳን ህዝብ ነጻነት ንቅናቄ መሪዎች ገና ሲቋቋም መስራቾቹን ማን ጋር ነው ይዘዋቸው የሄዱት አዲስ አበባ? እንግዲህ በመጀመሪያ ደረጃ ከታች ዜና ያመጣናቸው ከፍስሃ ደስታ ጋር ነበር፣ ምክትል ፕሬዚዳንቱ አብራችሁ ያወጣችው ደግሞ ያው ጋምቤላ በኢሉባቦር ስር ስል ነበረ። ጓድ ስሞን ጋሎሬ የኢሉባቦር ክፍለ ሀገር ሰፋ አንደኛ ጸሐፊ ጓድ አንሙስ ክንዴ የኢሉባቦር ክፍለ ሀገር ዋና አስተዳዳሪ፣ በዚሁም ደግሞ ጸጋይ ገቢሳ የጋምቤላ አውራጃ አንደኛ ጸሐፊ ነበረ። ያ ሁላችን በጋራ ተገኝተን ነበረ ከጠረፍ የተቀበልናቸው በሄሊኮፕተር። ከዛ በኋላ ጋምቤላ ከቀሩ በኋላ እኔ ይዣቸው ሄድ ያው የቀረቡት ከፕሬዚዳንቱ ጋር ነበረ። ያው ኮሎኔል መንግስቱ ኃይለማርያም ጋር አብራችሁን ጊዜ ጀምሮ ነው እንግዲህ የተደራጁ። ይቀጥሉልኝ። ከዛ ከተመለሳችሁ በኋላ ሁለቱ ተለያዩ እና ጆን ጋራንግ ቀሩ። እርሶ ጋር ጆን ጋራንግ ቀረ። እነዛ ተገንጥሎ ሄዱ። ያው አኛኛ ሁለት የሚባል አቋቋሙ። በአኛኛ ሁለት እና በስፔላ መካከል እንደዚህ ጦርነቶች ነበሩ። ነገር ግን የሪያት ማቻር ከአንድ አመት በኋላ ከለንደን ወደ ድርጅቱ ገባ ዝግጅቱ ጋር እንደገባ ያው የጆን ገረንግ የጽህፈት ቤት ኃላፊ ሆኖ ተመደበ። ከዛ በኋላ ደግሞ ያ ወታደራዊ ስልጠና ለመውሰድ ወደ ቀምቤላ ሄዶ ቦንጋ ማሰልጠኛ ጣቢያ ሰለጠነ። ከዛ በኋላ ደግሞ አንዱ የመስክ ኮማንደር ሆኖ ስምሪት ላይ ተሰማራ ማለት ነው። እንግዲህ ስምሪት ላይ ያለ ያው ሁሉንም ሰፕላይ የሚያገኙ በእኔ በኩል ነበር እንግዲህ ሁሉም ያው የመስኩ ኮማንደሮች አሁን የአሁኑ ፕሬዚዳንት ጨምሮ በጋምቤላ ውስጥ ነ የተደራጁት ማለት ነው። ይህን እንግዲህ በአስራ ዘጠኝ መቶ ዘጠና አንድ የእኛ መንግስት ከፈረሰ በኋላ እኛም ወደ ናስራ መጥተን ነበር። እሱ እንግዲህ የናስራ አካባቢ ጋምቤላ ዋሳኝ አካባቢ የዛ አካባቢ የዞን ኃላፊ ነበር፣ የዞን ኮማንደር ነበር ማን ሪክ ማቻር። እኛም እንግዲህ ያው ስንፈርስ ያው ያደራጀናቸው ሰዎች በመሆናቸው ወደ ናስራ ሄ Yeah, no. Daj go The... ኦገስት አካባቢ ጆን ገረንን ገለበጥኩ ብሎ መፈንቀል መንግስት አደረገ ማለት ነው። ከሱዳን መንግስት ጋር መተባበር ጀመረ። በእኛ ድጋፍ ነፃ ያወጣቸውን አካባቢዎች በሙሉ ተመልሶ በሱዳን መንግስት እንዲያዙ አስደረገ። እንዲህ አይነት ሰው ነው ማለት ነው። ከዛም በኋላ ደግሞ በእኛም ጠረፍ አካባቢ እንደዚሁ የራሱን ስልጣን ለማጠናከር በአካባቢ የሚገኙ ተመሳሳይ ብሔረሰቦችን ለማደራጀት እና ለመመልመል እንደዚሁም በሱዳን በማደም እንደዚህ ያውቅ ነበር። ስለዚህ ይህን አይነት ሁኔታ ስናውቅ፣ አሁን ደግሞ እኔ የወያኔ መንግስት ተቃዋሚ መሆንን ስለሚያውቅ፣ ኢህአዴግ መንግስት ወታደራዊ እና ፖለቲካዊ ድጋፍ ለማግኘት ነው ይህንን ሀሰት የሚያካሄደው። ጦር አለው? እርሶ እንግዲህ ያው ሁልጊዜ በጎሬላ ደንብ ጦር አለኝ ብላ አትልም። እንደ ሁኔታው ነው፣ እንደ አስፈላጊነቱ ነው የምታሰማራው። ቁጥርና የኃይል የአቅም መጠን አይደለም እየጠየኩት ያለሁት፣ አቶ ጠዋት፣ በአጠቃላይ የጦር እንቅስቃሴ ታደርጋላችሁ ወይ ትዋጋላችሁ ወይ ለማለት ፈልጌ ነው። አዎ በዛ አካባቢማ ነበርን እኮ እነሱም ነበሩ እኛም ነበር። ጦራችሁ የእናንተ የት ነው ያለው በኢትዮጵያ ግዛት ውስጥ ነው ወይስ ደቡብ ሱዳን ውስጥ ነው ያለው? በነበረው እንቅስቃሴ እኛ በጠረፍ አካባቢ የምንቀሳቀስ ነበር። እንደ አስፈላጊነቱ ደቡብ ሱዳንም ኢትዮጵያም ውስጥ ነበር። እነሱ ከተፈራረሙ ጊዜ ጀምሮ እኛ ሱዳን ውስጥ የለንም። ሙሉ በሙሉ በኢትዮጵያ ግዛት ውስጥ ነው ያላችሁት? ሙሉ በሙሉ በእኛ ሕዝቡ መሀል ነው የምንንቀሳቀሰው፣ በእነሱ ውስጥ የለንም እና እሱ የነዛ ወሬ ትክክል አይደለም፣ አሰስ ነው። የደቡብ ሱዳን አማጽያን ጁባ የኢትዮጵያን የታጠቁ አማጽያን አስጠልላለች፣ ትረዳለች ቢሉም የደቡብ ሱዳን መንግስት በእርግጥ ያስተባብላል። ሁለቱም የደቡብ ሱዳን ተቀናቃኝ ወገኖች ከኢትዮጵያ ጋር አሁንም በመካከላቸው ላለው ጸብ ወገናዊነት የሌለው አዎንታዊና አዎንታዊ ሚና ትጫወታለች ብለው እንደሚያምኑ ተናግረዋል። የኢትዮጵያን መንግስት ባለስልጣናት ከጠቅላይ ሚኒስትሩ ጽህፈት ቤት፣ ከመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት፣ ከውጭ ጉዳይ ሚኒስቴር ለማግኘት ብዙ ጥረት ባደርግም ለጥሬዎቼ መልስ የሚሰጥ አላገኘውም። በጥረት ይቀጥላለሁ። ሙሉ ቃለ ምልልሶችን ከዌብሳ ሳይታችን ማግኘት ትችላላችሁ። ሰሎሞን አባተ ነኝ፣ ለአሜሪካ ድምፅ ዋሽንግተን። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ምዕራብ አፍሪካ ውስጥ ተዛምቶ ስለነበረው ኢቦላ ከቅርብ ሳምንታት ወዲህ አበራታች የሆነ ዜና ያለ ቢሆንም አዳዲስ በሽተኞች መታየታቸው ቀጥሏል። ዩናይትድ ስቴትስ በሽታውን ለማቆም የምትችለውን ሁሉ ለማድረግ ቁርጠኛ ናት። ዩናይትድ ስቴትስ ለሌሎች ሀገሮች ምሳሌ ለመሆንም ጭምር የበሽታውን መዛመት ለማቆም የምታደርገውን ጥረት ከፍ እንደምታደርግ ፕሬዚደንት ኦባማ ባለፈው መስከረም ወር ገልጸዋል። ሁላችንም ተባብረን ሐኪሞቻችን፣ ዲፕሎማቶቻችን፣ ወታደሮቻችን፣ የጤና ሰራተኞቻችን፣ የበጎ አድራጎት ባለሙያዎቻችንና ሌሎችም የሚያደርጉትን አስተዋጽኦ አጠናክረናል። እነዚህ ሁሉ የበሽታውን መዛመት ለማቆም በህብረት ጠንክረው እየሰሩ ነው። የኢቦላ ሕክምና የሚደረግባቸው ቦታዎችና መሰረታዊ የሆኑ መሠረተ ልማቶች ተዘርግተዋል። አሁን ላሉት የኢቦላ በሽተኞች መጠን ከበቂ በላይ አልጋዎች አሉ። ይህን የመሰረቱት ወታደሮችና መሐንዲሶች ወደ ሀገራቸው ለመመለስ ይችላሉ። ይህ ሲባል ግን ዩናይትድ ስቴትስ በሽታው እንዲያከትም የምታደርገው ጥረት ያቆማል ማለት አይደለም። ጠበብት እንደሚሉት ብዙውን ጊዜ ከባድ የሚሆነው ወረርሽኝ በሽታን ለማጥፋት የሚደረገው የመጨረሻ ጥረት ነው። በሽታው የያዛቸው ሰዎችና ከእነሱ ጋር ግንኙነት ያላቸውን ሰዎች በያሉበት ፈልጎ የማግኘቱ ስራ ከባድ ነው። የዩናይትድ ስቴትስ የበሽታ መከላከያ ማዕከል ብዙዎቹን የሚያስፈልጉ ሰራተኞችን እያቀረበ ነው። ሌሎች ሀገሮችም ጥረታቸውንና አስተዋጽኦአቸውን ከፍ እንዲያደርጉ ይገባል። የመጀመሪያ የዩናይትድ ስቴትስ ሰራተኞች ኢቦላ በተዛመተባቸው አካባቢዎች ከተመደቡ አንድ ዓመት በኋላ በጊኒ በሲራሊዮንና በላይቤሪያ የበሽታው መዛመት እንደቀነሰ የጤና ጥበቃ ባለስልጣኖች ገልጸዋል። መጓጓዣና መሰረተ ልማትን በመዘርጋት ተግባር ተሰማርተው የቆዩት የአሜሪካ ወታደሮች ወደ ሀገራቸው የሚመለሱ ቢሆንም ዩናይትድ ስቴትስ ምዕራብ አፍሪቃን አትተውም። የፕሬዝደንት ኦባማን ቃል በመጠበቅ በኢቦላ ላይ የምናካሄደው ትግል እንደ ዩናይትድ ስቴትስ ብሔራዊ ጸጥታ በማየት ነው። በዓለም አቀፍ ደረጃ ኢቦላን ለማጥፋት የሚደረገውን ጥረት መምራቱን እንቀጥላለን። በምዕራብ አፍሪካ ዳግም የኢቦላ በሽተኛ እንዳይኖር በምናደርገው ጥረት በአካባቢ ሆነው በሽታው ወደ ወረርሽነት ከማደጉ በፊት እየተከታተሉ ለመከላከል የሚያስችል ብቃት ከመገንባት ጎን ለጎን እንዳስፈላጊነቱ በተግባር መሳተፍ ያስፈልጋል። ኢቦላ እንዳይስፋፋ የመቆጣጠሩ ተግባር ቢሳካም ሙሉ በሙሉ የማጥፋቱ ተግባር ዘላቂ የሆነ ዓለም አቀፍ ተሳትፎ ያስፈልገዋል። ትግሉ ገና ላበቃም። ምዕራብ አፍሪካ ከኢቦላ ነፃ እንዲሆን ጥረታችን ይቀጥላል ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ስርጭታችን ወደ ማገባደዱ ተቃርበናል። ከማጠቃሪያ ወሬዎቹ አጫጭሩ ትኩስ ዜና እጃችን ላይ ደርሷል። የሶማሊያ መንግስት የእስላማዊ አሸባሪ ድርጅት አልሸባብ መሪዎችን እጅ ለመያዝ የሚያስችል መረጃ ለሚያቀርቡ የ1.3 ሚሊዮን ዶላርስ ወሮታ እንደሚከፍል አስታወቀ። ወሮታው የአልሸባብ ከፍተኛ መሪ አህመድ ኦማር ወይንም በቅጽል ስሙ አቡ ዙበይድን ይጨምራል። ሌሎች አስር የእስልምና ሚሊሻው መሪዎች ለእያንዳንዳቸው ከ100 እስከ 1500 ዶላርስ ወሮታ ወጥቶባቸዋል። የአልሸባብ ቃል አቀባይ ሼክ አሊ መሐሙድ ራጌም ከታዳኞቹ አንዱ ነው። በዛሬው ዕለት የደህንነት ጉዳዮች ጉባኤ በሚኒስትሮች ምክር ቤት ከተወሰነ በኋላ የሶማሊያ መንግስት የአሸባሪዎችን ዝርዝር አውጥቷል። በኬንያ ጋሪሳ ከተማ 147 ሰዎችን የገደለው ጥቃት ዋና ጠንሳሽ የተባለው ማህሙድ አህሙድ ወይም ዱላይን በሚባል ቅጽል ስሙ የሚታወቀው የዚህ አሸባሪዎች ስም ዝርዝር ውስጥ ተካቷል። የኬንያ መንግስትም በዱላይድን ላይ የ145000 ዶላርስ የአዳኝ ወሮታ አውጥቶበታል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና ሄኖክ ሰማ ጊዜር ነን። ዝግጅታችንን የመራለን ቴሊ ላይምባክ ነው። ዋና አዘጋጅ የዝግጅቱ አዘጋጅ ትዝታ በላቸው ናት። ከሌሎቹ ባልደረቦቻችን ጋር በመሆን የምንሰናበታችሁ እዚህ ላይ የምሽቱን ስርጭት እየፈጸምን ነው። ነገ አርብ ከምሽት ሶስት ሰዓት ላይ እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።